Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ የኢትዮጵያን የመገናኛ ብዙሃን ምህዳር ከሶስት ጋዜጠኞች ጋር በያዝነው ወግ እንዳሰሳለን። የሰዓሊ ወጎችና የየካቲት ትረካ ለምሽቱ ከያዝናቸው ቅንብሮች ውስጥ ናቸው። እሁድ መጋቢት 7 2006 ዓ ም ጤና ይስጥልን እንደምናመሻችሁ ክቡራንና ክቡራት የፕሮግራማችን ፕሮግራማችን ታዳሚዎች ያስተዋወቅናቸውንና ሌሎች ልዩ ልዩ ዝግጅቶች አክለን ለአንድ ሰዓት የሚኖረንን ቆይታ ከፕሮግራም አቀናባሪያችን ቴሌላይን ባክ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበነን። አሁን የሰዓቱ የዓለም ዜና ይቀድማል። ጤና ይስጥልኝ የተከበራችሁ አድማጮች እንደምን አመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ ቴክኒሻኑ ሚሻ ዶቢንስኪ በስቱዲዮ አብሮን ይገኛል በናይጄሪያ ካዱና ግዛት ውስጥ የሚንቀሳቀሱ ታጣቂዎች በሦስት ቀበሌዎች ላይ አደጋ ጥለው ከመቶ በላይ ሰው መግደላቸውን የሀገሪቱ ባለሥልጣናት አስታወቁ በአካባቢው በመሬት ይዞታ፣ በሃይማኖትና በጎሳ ምክንያት የሚነሱ አለመግባባቶች ብዙውን ጊዜ ወደ እንዲህ አይነቱ ደም መፋሰስ የሚወስዱ ግጭትነት እንደሚለወጡ ይነገራል። አርባ የሚሆኑ የፉላኒ ጎሳ ከብት አርቢዎች አንጓን ሳንጓይ፣ አንጓን ጋታና ፔንቺ በሚባሉ ቀበሌዎች ላይ ትናንት ሌሊቱን እስከ ዛሬ አጥቢያ ባለው ጊዜ በጠመንጃና ቆንጨራ ጥቃቱን ማድረሳቸውን ፖሊስ አረጋግጧል። አንዳንዶቹ ተጎጂዎች በጥይት እየተመቱ ከቤቶቻቸው ጋር ሲቃጠሉ፣ ሌሎች ደግሞ በቆንጨራ መጨፍ መጨፍጨፋቸው አንድ የካዱና ስቴት እንደ ራሴ ያመልክተዋል። ጥቃቱ ቦኮ ሀራም ከሚባለው የአልቃይዳ ግብረአበር ከሆነው አክራሪ ቡድን ጋር ግንኙነት እንደሌለው ተነግሯል። በዩክሬን በሩሲያና በምዕራብ ሀገሮች መካከል በተፈጠረው የፖለቲካና የዲፕሎማሲ ውጥረት ውስጥ አወዛጋቢ በሆነችው የጥቁር ባሕሯ ልሳነ ምድር ክሬሚያ ውሳኔ ሕዝብ ሲሰጥ ውሏል። ምርጫዎቹ ከዩክሬን ተገንጥላ ከሩሲያ ጋር መዋሃድ ወይም በሰፋ የራስ ገዛ አስተዳደር ከዩክሬን ጋር መቀጠል የሚሉ ናቸው። አሜሪካና የአውሮፓ ህብረት ደስተኛ ባልሆኑበት ሁኔታ በውሳኔ ህዝቡ ድምፅ አሰጣጥ እንደቀጠለ ባለበት ሁኔታ ግን ለዩክሬን የፖለቲካ ቀውስ መፍትሄ ያስገኛል የተባለ የህገ መንግሥት ማሻሻያ ማድረግ በሚቻልበት ሁኔታ ላይ ለመግፋት አሜሪካና ሩሲያ ተስማምተዋል። የዩናይትድ ስቴትስና የሩሲያ የውጭ ጉዳይ ሚኒስትሮች ጆን ኬሪ እና ሰርጌ ላቭሮቭ ዛሬ በስልክ ባደረጉት ውይይት ዩናይትድ ስቴትስ ለክሬሚያው የዛሬ ውሳኔ ህዝብ እውቅና እንደማትሰጥ ኬሪ ለላቭሮቭ አስታውቀዋል። ይሁን እንጂ የስልጣን መጋራትንና ማዕከላዊነትን ማላላትን ወይም ስልጣንን ወደታች ማውረድን ማስፋትና ማጠናከር የሚቻልባቸውን ሁኔታዎች ሁለቱም እንደሚደግፉ ገልጸዋል። በሌላ በኩል ግን የክሬሚያን መገንጠል አጀንዳ የሚያራምዱትን እንደሚያሳድዱ የዩክሬኑ ጠቅላይ ሚኒስትር አርሴኒ ያትሴኒክ መዛታቸውን ሬውተርስ ዘግቧል። የዩክሬንን ነጻነት ለማጥፋት የሚጥሩ የመገንጠልን ሀሳብ አቀንቃኞች መሪዎች ሁሉ እናገኛቸዋለን ብለዋል ጠቅላይ ሚኒስትር ያትሴኒክ። የዩክሬንና የሩሲያ የመከላከያ ሚኒስትሮች ክሪሚያ ውስጥ አንዳችም የጦር እንቅስቃሴ እስከፊታችን መጋቢት 12 ላለማድረግ መስማማታቸውን የዩክሬን ተጠባባቂ መከላከያ ሚኒስትር ተናግረዋል። 239 ሰው እንደያዘ ከአየር ላይ ከተሰወረ ዛሬ አስረኛ ቀኑን የደፈነው የማሌዥያ አየር መንገድ ንብረት የሆነው አውሮፕላን አብራሪ ከአየር ቁጥጥር ጣቢያው ጋር ለመጨረሻ ጊዜ ከመነጋገሩ በፊት የመገናኛ ስርዓቱ በከፊል እንዳይሰራ ተደርጎ እንደነበር አንድ የማሌዥያ ከፍተኛ ባለሥልጣን አስታወቁ። አብራሪው ከቁጥጥር ጣቢያው ጋር በተገናኘበት ወቅት ያሳወቀው ምንም ችግር ወይም የሰጠው የችግር ፍንጭ እንዳልነበረ የማሌዥያ የመከላከያ ሚኒስትር ሂጃሙዲን ሁሴን ገልጸዋል። ፖሊስ የሁለቱ አብራሪዎች ቤቶች የፈተሸ ሲሆን ከአንደኛው ቤት የበረራ መለማመጃ ዝርዝር የያዘ መሳሪያ ወስደዋል። አይሮፕላኑ ከኳላላምፑር ከመነሳቱ በፊት ነካክተውት የነበሩ ወይም ግንኙነት የነበራቸው ኢንጂነሮችን ምርመራ እየተካሄደባቸው መሆኑ ታውቋል። በሌላ በኩል ደግሞ ከሰሜን ካስፒያን ባህር እስከ ህንድ ውቅያኖስ የደቡብ ክልሎች በተዘረጋው የፍለጋ ቀጣና ውስጥ ዓለም አቀፍ ትብብሩ እንዲጠናከርለት የማሌዥያ መንግሥት ተጠይቋል። አይሮፕላኑ እስከ ማዕከላዊ እስያ ድረስ በሮ ሊሆን ይችላል የሚል ጥርጣሬ በመበርታቱ ምክንያት በፍለጋው ውስጥ ትናንትናና ዛሬ የገቡ 11 ሀገሮችን ጨምሮ 25 ሀገሮች እየተረባረቡ መሆኑ ተገልጿል። የማሌዥያ ጠቅላይ ሚኒስትር ናጂብ ራዛክ የአይሮፕላኑ መጥፋት ሆን ተብሎ የተከናወነ አድራጎት ይመስላል ሲሉ ትናንት መግለጫ ከሰጡ በኋላ የወንጀል ምርመራ ስራዎች መጀመራቸውና እየተጠናከሩ መሆኑ ታውቋል። የሶሪያ መንግስት ወታደሮች ሊባኖስ ሊባኖስ ድንበር አቅራቢያ የሚገኝ የአማጽያኑ ጠንካራ ይዞታ የነበረውን የአብሩድ ከተማ አስለቅቀው ዛሬ መቆጣጠራቸው ተሰማ። ሰሜን ኮሪያ ቢያንስ 18 የአጭር ርቀት ሚሳይሎችን ለሙከራ ወደ ባህር ተኩሳለች ሲሉ የደቡብ ኮሪያ የመከላከያ ባለሥልጣናት ስሞታ አሰሙ። ሁኔታው በሶልና በዋሽንግተን ላይ ቁጣን መቀስቀሱን ተነግሯል። ለጊዜው ዜናው አበቃ፣ ወይም የዜናው ሰዓት አሁን አበቃ። ለቀሪ ዝግጅቶች ወደ አዲሱና ወደ አሉላ ልመልሳችሁ። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ ጋብዛለሁ። ጤና ይስጥልኝ። መልካም ቆይታ። ዓይን የለውም አሉ የሰነፍ ልመና። ወደ አምላክ ሲጸልይ ማታ በልቡና መንገዱ ሳይመታኝ ባቧራ በጭቃ አድርገኝ ይለዋል ለአገሬ እንድበቃ እንጦጦተኝቼ ሐረር እንድነቃ የሰነፍ ልምና በተሰኘችው የከበደ ሚካኤል ምጥን ግጥም የእሁድ መጋቢት ሰባት የራዲዮ መጽሔት ዝግጅታችንን ጀምረናል። ምጥን ግጥም ላፍ የምትጥም እንዲሉ የሳምንቷን ምርጥ ግጥም አስከትለን ቀዳሚዋን ስልት ጀባ እንላለን። Shut it! Oh ወስን ባህር ዛፍ ለስለስ ያለው የአስቴር አወቀ ስልት ብዙዎቹን የሙዚቃ አፍቃሪዎቿን ዘፈኑን የሰሙበትን ጊዜና ስፍራ አስታውሰው የምናብ ጉዞ ለራሳቸው የፈቀዱትን ምናልባትም ወደ ራቀ ዘመን ሳያጓጉዝ አይቀርም። የልጅነት ፍቅር ማርሸት ወለላ ያለችው አስቴር ልክ ነው አዲሱ ይሄ እንዲያውም ወደ ተከታዩ ሙዚቃ ነክ ጉዳይ በቀላሉ የሚያሰርገን ይመስላል። በሳምንቱ የሙዚቃ ዓለም ቅንብራችን ሙዚቃ በጽኑ በታመሙ ሰዎች ጤና ላይ ሊያመጣ የሚችለውን ለውጥ አስመልክቶ በቅርቡ በወጡ ሁለት ጥናቶች የቀረቡ ጭብጦች መልከት እናደርጋለን። ሪቻርድ ፖል ነው ያጠናቀረው አሉላ ከበደ ደግሞ እንዲህ ይዞታል። በተለያዩ ሆስፒታሎችና የጤና ተቋማት ከተለምዶ መደበኛ ሕክምና ዘዴዎች፣ አሰራሮች፣ መድኃኒቶችና የቀዶ ሕክምና ሌላ በማሸት ሕክምና በመሳሰሉ መንገዶች የአእምሮን አሰራር በመቆጣጠርና በመግራት የሚደረጉትን አክሎ ለመዳን ያግዛሉ የሚባሉ ልዩ ልዩ ዘዴዎችን መጠቀም በስፋት እየተለመደ መጥቷል። በሙዚቃ ማከምም እንዲሁ በተመሳሳይ ለመዳን መላ በሚል የተመረጠ ሌላ ዘዴ ሊሆን ነው። ሳንድራ ሴድሊኪ በኦሃዮ የክሊቭላንድ የእንክብካቤና ድጋፍ ጤና አገልግሎት ተቋም ከፍተኛ ተመራማሪ ናቸው። ሙዚቃን በህክምና ዘዴነት እንድንጠቀም ከአንድ በላይ ምክንያት አለ ይላሉ። አንዱ በጣም ውድ ያለ መሆኑ፣ ዋናው ግን የስቃይን ስሜት በማለዘብ ያለውን ተጨባጭ ጠቀሜታ አስመልክቶ ባካሄዷቸው በርካታ ጥናቶች የተገኙት ውጤቶች ናቸው ይላሉ። በተለይ ዶክተር ማሪያን ጉድ ኃይለኛ የህመም ስቃይን እና ሙዚቃን አስመልክቶ ያደረጓቸው ጥናቶች በርካታ ናቸው። የሆድ ቀዶ ሕክምናን ሙዚቃን የሚመለከቱት ዋኖቹ ናቸው። በእነኚህም ጥናቶች፣ በሌሎች መሰል ጥናቶች እንደታየው ሁሉ ህሙማን ይህን የመሰሉ ሙዚቃዎች እንዲሰሙ ተደረጉ። የሪቻርድ ፕላክዋክ ካፑስታን ኢቨን ደ ሮክስ አር ዳንሲንግ አለቶች እንኳን ሳይቀሩ ይደንሳሉ የተሰኘ ስልት ነበር። ለቅምሻህል እየሰማን ያለ ነው። ዶክተር ጉድ በጥናታቸው እንዳመላከቱት ታዲያ ሙዚቃውን ያደመጡ ህሙማን ከተደረገላቸው የአንጀት ቀዶ ህክምና በኋላ ይወስዷቸው የነበሩትን እንደ ኦፒዮድስ የመሳሰሉ የበረታ ስቃይ አስታጋዥ መድኃኒቶች መጠን ሊቀንሱ ቻሉ። እንደ ዶክተር ሲድሌ ኪም ገለጣ የሚወስዷቸውን ኃይለኛ ስቃይ አስታጋሽ መድኃኒቶች መጠን በመቀነስ በተጓዳኙም መድኃኒቶቹ የጎንዮሽ ጉዳቶችን ማስቀረት ወይም መቀነስ አስችለዋል። ዶክተር ሲድሌኪ እና ሌላዋ አጋራቸው በኦሃዮ ስቴት ዩኒቨርሲቲ የነርሲንግ ትምህርት ቤት የህመም ስቃይ ቁጥጥር ጥናትና ምርምር ክፍል የህክምና ፕሮፌሰሯ ዶክተር ሊንዳ ክላይን ለከፍተኛ ስቃይ የሚዳረጉ ስር የሰደዱ በሽታዎች በሚቀሰቅሱት የስቃይ ስሜት የሚከሱትን የተስፋ መቁረጥ ሁኔታም ለመቀየር የሚያስችል ዘዴ ለመፍጠር ተግተው ጥረዋል። በጥናታቸው እንደተመለከተው ያን የከፋ የተስፋ መቁረጥ ስሜት ለማርገብ ብቻ ሳይሆን ለከፍተኛ ስቃይ ስሜት የተዳረጉ ሰዎች የሚገጥማቸውን ጭንቀት ለማከም በወጉ መተንፈስ ተስኗቸው ለረዥም ጊዜ ለመተንፈስ በሚረዱ መሳሪያዎች እየተረዱ ከሆስፒታል ለመቆየት ከተገደዱ ሰዎች ጋርም ብዙ ጊዜ አጠፉ። በሙዚቃ ሕክምናው የታገዙ ህሙማን ታዲያ ያለ መድኃኒት እገዛ ዘና ማለትን፣ ጭንቀታቸውን ማቅለልና ማረፍ፣ ጥሩ እንቅልፍ ማግኘትም ቻሉ። ስቃይን ለመቀነስና ለእንቅልፍ የወስዷቸው የነበሩ መድኃኒቶችን መጠንም በአንጻሩ ቀነሱ። ይህን ሁሉ እንደምን በሙዚቃ ሕክምና ማሳካት ተቻለ በሚለው ላይ ሁለቱ ሐኪሞች ተመሳሳይ ሐሳብ ነው የሚጋሩት። ዶክተር ሊንዳ ክላይን ሙዚቃ በተለያዩ መንገዶችና ደረጃዎች ነው የሚሰራው። ዘና የሚያደርግ ሙዚቃ በምናዳምጥበት ጊዜ በአንጎል ያለውን አሰራር በመለወጥ በስቃይ በመጠበብ፣ በጭንቀት የተጠመደን አእምሮ ማዘናጋት ይችላል። ሐኪሞቹ ሌላም የሚስማሙበት ቁም ነገር አለ። ያ ተወዳጅ የሬጌ አቀንቃኝ ቦብ ማርሊ አንዱ የሙዚቃ ታላቅ ሚስጥር፣ ሙዚቃ ሲያገኝህ ለህመም ለስቃይ ጊዜ የለም የሚለው ነው። የሙዚቃው ወግ ስለ ሙዚቃ ከተንቆረቆሩት በርካታ የአማርኛ ዘፈኖች አንዱን እንድናክል ጋበዘን። ቴዲ አፍሮ ስለ ሙዚቃ ብሎ በተጫወተው ስልቱ ሙዚቃ ህይወቴ ይለናል። የማን እንዳልሆነ ለሁሉም ወሩ ተገባደደ፣ አርባኛውን ከጉያው ከተተ። የአያሌ አፍላ ወጣቶችንም ሕይወት አስገብሮ ምናልባትም በተከተሉት አርባ ዓመታት ከሆነውም ይልቅ ሀሁ ባለባቸው የመጀመሪያ ዓመታት ያደረገው ይልቃል። አብዮት የካቲት 1966 ያን በኢትዮጵያ ታሪክ ከፍተኛ ስፍራ የሚሰጠው የተጠበቁም ያልተጠበቁም መልከ ብዙ ውጤቶችን ያስከተለ ለውጥ ማለታችን ነው። በትናንቶቹ ብቻ ሳይወሰን ለዛሬዎቹም ለነገሮቹም ለውጦች በምክንያትነት ያዋጣው ያጣ አይመስልም። ለሁሉም ታዲያ አርባ ዓመታት ወደኋላ ተመልሰን የታሪክ ማስታወሻ ማገላበጥ የያዝንበት ተከታታይ ፕሮግራም የምሽቱም እንዲህ በምጥኑ ተሰናድቷል። ሱ ሰማንያኛው ዓመት የልደት በዓል በተከበረበት በሐምሌ አስራ ስድስት ሺ ዘጠኝ መቶ ስድሳ አራት ዓመተ ምረት ነው። ጥያቄውን ያቀረበው ታዋቂውና ዝነኛ የነበረው አሳምነው ገብረ ወልድ ነው የሚለው አሉ። አንዳንዶች ደግሞ የለም ነጋሽ ገብረ ማርያም ናቸው ይላሉ። የባለርስቱንና ጭሰኛውን ግንኙነት የሚያሻሽል አዋጅ እንዲወጣ ሀሳብ ለፓርላማ የቀረበውም በተከታዩ ዓመት ነው። አብዛኛዎቹ የፓርላማ አባላት ባለርስት በመሆናቸው ሀሳቡ ጥሩ ቢሆንም ሊገፋበት አልተቻለም ነበረው ይሉ ነበር ይህን ያጫወቱኝ ፊታውራሪ አመዴ ለማ አንዱ የፓርላማ አባል በነገራችን ላይ የፓርላማ ጉዳይ ከተነሳ አንድ ነገር ላስታውስ እዚህ ላይ መምህር አብራራው ቅድሜ የካቲት ስልሳ ስድስት በየሳምንቱ ቅዳሜ በኢትዮጵያ ሬዲዮ ከሚቀርቡት ፕሮግራሞች መካከል አንዱ ነበር እንዳረማመዳቸው ፈጠን፣ እንደ ገጽታቸው ኮስተር የሚል ያነጋገር ስልት የነበራቸው መምህር አብራራው መንግስቱ መኮንን በሰማይም በምድርም በባህርም በየብስም በጋሪም በኩርኩርም በሴቼንቶ በአውቶብስም በእግርም ላሉ ሁሉ በመሀል አገር በጠረፍም ላሉ አቡነ ጴጥሮስ ስቱዲዮ ሆነው ሰላምታቸውን ከምሽቱ ሁለት ሰዓት ተኩል ላይ ቅዳሜ ሲያቀርቡ ይበል የማይላቸው አልነበረም። መምህር አብራራው ከለውጡ ሰሞን በአንዱ ፓርላማ ጎራ ብለው ኖሮ በሳምንታዊው ፕሮግራማቸው ላይ አንዳንዶቹን የፓርላማ አባላት እንዳየኋቸው በስብሰባ ጊዜ ይተኛሉ ብለው እርፍ። የንጉሠ ነገሥቱ መንግስት ባለስልጣናት ተቆጡ። አብዛኛዎቹ የአገር ባለውለታ የነበሩ የፓርላማ አባላትም ሆድ ብሷቸው ነበርና በዚያው በልጅ እንዳልካቸው ካቢኔ የማስታወቂያ ሚኒስትር የነበሩት አህዱ ታቡሬ ፓርላማው ፊት ቀርበው ስለ ሁኔታው እንዲያስረዱ ተጠየቁ። አህዱ ግራና ቀኙን በዓይናቸው ከተመለከቱ በኋላ ትክ ብለው ሙሉ ለሙሉ ወደ ፓርላማው እየተመለከቱ አሁን እኔ በዚህ ቅጽበት ትኩር ብዬ ስመለከት የተኛ የአንቀላፋ ከአንገቱ እንኳ ዘንበል ያለ የፓርላማ አባል የለም ብለው ቤቱን አስደመሙት። ነገሩ ቀላል ሊመስል ይችላል። ቁም ነገሩ ግን በወቅቱ ምን ያህል ጠንከር ያለ ስርዓት እንደነበረ ያሳያል። ሚኒስትርን ያህል ባለስልጣን ፓርላማ አቅርቦ በአንድ ሰው ጉዳይ ምክንያት መጠየቅ። አህዱ ሳቡሬ አጠገበኝ ወሬ ይባሉ ነበር። እኚህ ሚኒስትር ሚኒስትር ከመሆናቸው ቀደም ብሎ ዛሬቱ ኢትዮጵያ ጋዜጠኞች የሺ ዘጠኝ መቶ ሀምሳ ሶስቱን የእነ መንግስቱ ነዋይን መፈንቅለ መንግስት ዜና በየጊዜው በግልጽ ይዘግቡ ስለነበረ ነው አህዱ ሳቡሬ አጠገበኝ ወሬ ይባሉ የነበረው። ዘመን ወራጅ ወንዙ ልጅነት ሽት አዲሱ የንጉሴ ዘገባ ግሩም ነበር። ንጉሴ እናመሰግናለን። ቃል እንደገባ ነው። በዛ ዘመን በታሪኩ ትልቅ ስፍራ ያላቸውን ሰዎች በሚቀጥሉ ፕሮግራሞች እናቀርባለን። የአድማጭ አደራ ብለናል፣ እኛም ቃል ገብተናል። ቃላችን ለመጠበቅ እንሞክራለን። አሁን ግን ወደ ኮክ ለዚህ አድማጮቻችን የጠየቃችሁት አንድ ፕሮግራም ዛሬ በድጋሚ መቅረብ ዕድል አግኝቷል። በኢትዮጵያ የመገናኛ ብዙኃን ምህዳር ዙሪያ ከሶስት በአዲስ አበባ ከሚኖሩና ከሚሰሩ ጋዜጠኞች ጋር የተካሄደ ውይይት በቴክኒክ እክል ሳቢያ ለማቅረብ ባለመቻሉ ነው ይህ እድል የተገኘው። ለሁሉም ለሁሉም ከጥቂት ወራት በፊት በዩናይትድ ስቴትስ መንግስት የውጭ ጉዳይ ሚኒስቴር የትምህርት ፕሮግራም ተጋብዞ በመጣበት ወቅት ወዲህ ወደ ስቱዲዮችን ብቅ ብሎ የነበረው ወጣት ጋዜጠኛ ቴዎድሮስ ጸጋይ ጋር ካደረግነው ጠቀም ያለ ቃለ ምልልስ በተለይ መንፈሳዊ ጥንካሬው በተንጸባረቀባቸው የፍልስፍና ቀለም ባዘሉ አንኳር ጭብጦች ዙሪያ ቀለል ባለ ለዛ የተላበሰ መንፈስ ካወጋ ነው በመጠኑ ዛሬም በአድማጮቻችንም ጥያቄ ጭምር እናጋራችኋለን። አካላዊ ጉድለት ሊኖሩት የሚመኙትና የሚሹትን ሕይወት ሊያጓድል እንቅፋት ሊሆን አይገባውም የሚል ነው። ቴዎድሮስ ገና የሁለት ዓመት ሕፃን ሳለ ነበር የአይን ብርሃኑን ያጣው። አሁን ያደረጋችሁት ቃለ ምልልስ እኔ ልምራችኋ። መልካም፣ አዲሱ ቴዎድሮስ ለናሙና ያህል እኔ በሰማኋቸው ሁለት ቃለ ምልልሶች ወጋችንን እንገድብና ዶክተር ዳኛቸው አሰፋ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ናቸው። እንደ ጊዜያቸው ወጣቶች ሁሉ ስለተሳተፉበት ለውጥ አብዮት ስለምንለው፣ ስለተለያዩ የፍልስፍና ነክ ርዕሶች በተለያዩ ጉዳዮች ላይ ነው የምታነሳላቸው ስለ ግል ገጠመኞቻቸውና ስለ ገዛ ሕይወታቸው ስለ ቤተሰብ እያነሳህ በተጫወትከው ወግ ውስጥ አንድ አውሮፓዊ ታሪክ አዋቂን ዋቢ አድርገው ኢትዮጵያ በአከታታይ ሶስት ታላላቅ መሪዎች አገኘች ይለዋል። አጼ ዮሐንስን፣ አጼ ምኒልክና ቀዳማዊ ኃይለ ስላሴን። መነሻው የቀዳማዊ ኃይለ ስላሴን እንደሳቸው አገላለጽ በብዙ ጉዳዮች ወይም በብዙ መልኩ የተሻሉ ሰው መሆናቸውን የጠቀሱበት ነው። ተከታታይ ፕሮግራም እንደነበረ ነው የተረዳሁትና በርካታ ርእሶች ነው። እነኛ ሁሉ በተለያየ ቀን የተላለፉ ናቸው። ሰው በተለያየ ጊዜ አራት ሳምንታት በተከታታይ ሄደ ፕሮግራም ነበረ። እንደ ሰው ውዶ ሴ ና እንደ እውነቱ ከሆነ እንደ እኔ ደግሞ ዝግጅት ስለዚያ ሰው መጀመሪያ አንድን ሰው ቃለምልልስ ለማድረግ ስፈልግ በጣም ብዙ ቦታ መደወል እና ስለዚያ ሰው ብዙ ማንበብ፣ አንተ በደንብ ታውቀዋለህ። እኛ ጋር ደግሞ መረጃ ያለው በጣም ተበታትኖ ነው። መስክ ላይ ያለም እንደሆነ በጣም በጣም ብዙ መፈለግ ይኖርበታል። እዚህ ጉዳይ ላይ በነገራችን ላይ ብዙ ብዙ መስራት አለብንና ብዙ መከራ አለ ግን ሂደቱ ደስ የሚል ባደረግከው ዝግጅት መጠንና ልክ እና ጉዳዩ በሚወስድ ቃለ ምልልስ የሚሰጥህ ሰው ደግሞ ነገሮችን ለማብራራት ባለው ፈቃድና ችሎታ ልክ የሚወሰን ነው። ስለዚህ ያንን ፕሮግራም ለተከታታይ አራት ሳምንት ነበር ያደረግ ነው፣ ህይወት ገጽ ዝግጅት መልካም እንግዲህ፣ መነሻችን እሳቸውን ስላደረግን የሰማሁትም ይሄው ፕሮግራም በመሆኑ ነው። ሌላኛውንም እንግዳህን እንዲሁ እናነሳለን። እንዲያውም የሁለተኛው እንግዳህ አቀራረቡን በተመለከተ የተለየ ስሜትም የሰጠኝ ነገር አለ። እንዲህ ያሉ ጥናቶችን መስራት ለምታደርገው ቃለ ምልስም ሆነ ሌሎች ዝግጅቶች ጥናት ለማድረግ በጠቅላላው ከሚጠየቀው ጊዜ ጥረትና መረዳት ባሻገር አንተ በግልህ ቅድም ያነሳ ነው አካላዊ ሁኔታ የሚገድብህ፣ በኢትዮጵያ ሁኔታ ደግሞ ብዙ ነገሮች ቀላል አይደሉም ብዬ ድገምት መነሻ አለ ና ምን አይነት ነገሮች ናቸው? በጋዜጠኝነት ስራ ከሰዎች አጋጣሚ ከሰዎች ባህሪ ሰዎች ሊረዱ ከሚችሉት ስራው ደግሞ የሚጠይቅህ እና ለማሳካት ከምትሞክረው ምን አይነት ፈተናዎች አሉት? ጋዜጠኝነት በተለይ ለአንተ አው መጀመሪያ ወደ ጋዜጠኝነት ለመግባት ውሳኔ ያደረኩ ጊዜ ለራሴ የነገርኩት አንድ ነገር ምንድን ነው በተቻለ መጠን ማድረግ የምፈልገውን ነገር በራሴ ማድረግ ያልቻልኩ እንደሆነ ለምሳሌ ቃለ ምልልሶቹን አድርጌ በእኔ በምፈልገው መልኩ የሬዲዮ ፕሮዳክሽኑ ወይም የሬዲዮ ቅንብሩን መስራት የማልችል ከሆነ ጋዜጠኛ ሆኛ አልቀጥልም ብዬ ነበር የወሰንኩት። ይህንን ለማድረግ ደግሞ ብዙ በድምፅ አርትኦት መስሪያ ሶፍትዌሮችን ማፈላለግ ነበረብኝ እና ብዙ ብዙ ሞክሬ መጨረሻ ያረፍኩባቸው የተወሰኑ ጥሩ የሆኑ የድምፅ አርትኦት መስሪያ ሶፍትዌሮችን አገኘሁና በነዛ መስራት ቀጠልኩ። ትልቁ ፈተና አንደኛው የቴክኒካል ጉዳዮች ናቸው። ማለትም ቴክኖሎጂውን ለመጠቀም የምፈልግ በየጊዜው የምከታተላቸው የአገር ውስጥ መሆነ የውጭ የሬዲዮ ፕሮግራሞች ላይ የማያቸውን መልካም ነገሮችና እኔ በንባብ የማገኛቸው ነገሮች ደምሬ በእኔ ሀሳብ የተዋጣላቸውን የሬዲዮ ፕሮግራሞች ለመስራት ስሞክር ትልቁ የሚገጥመኝ በቴክኖሎጂ ረገድ ያለው እጥረት ነው። ሁለተኛ ደግሞ ማህበረሰብንና ፖሊሲ ያውጪዎቹን በበጎ ተጽዕኖ ወደ ትክክለኛው መንገድ ለማምጣት የሚያስችል ጋዜጠኛ መሆን ነው ምኞቴ። ስለዚህ ስልጠናዎችን ማግኘት እፈልጋለሁ፣ በማንኛውም ሁኔታ፣ በማንኛውም ቅርጽና ቦታ ማለት ነው። ስለዚህ እነዚህ ሁለት ነገሮች እየሆኑ በሄዱ ቁጥር፣ ለምሳሌ የምሰራባቸው ነገሮች ጥሩ በሆኑ ቁጥር፣ ስልጠና እያገኘሁ የበለጠ ስል በሆንኩ ቁጥር የማበረክተውም አስተዋጽኦ ይበልጣልና አሁን የሚታዩኝ ጎላ ጎላ ብለው ማያቸው ነገሮች በዚህ መድረክ ላይ ልናወራቸው የሚገቡ ነገሮች እነዚህ ናቸው። በተረፈ ባለሁበት አካላዊ ሁኔታ ምክንያት ያጣሁት ብዙ የለም፣ እንደ ምንም የለም ልል እችላለሁ። በነገራችን ላይ ይሄ ማየት ስለሚባል ነገር እየዘለልኩ የገባው ነው። ጥያቄ ፈግላተንደረደርንበት ያስኬደናል። ጥያቄዎች ማየት ስለሚባል ነገር ሰዎች የሚያስቡት በጣም ያስቀኛል። ብዙ ሰዎች የሚገምቱት አንድ ማየት የሚችል ሰው አይኑ ሲጨፍን እንደሚሰማው ያለ ጭንቀት ውስጥ እንዳለን ነው የሚገምቱት። ይሄ በጣም ስህተት ነው። በነገራችን ላይ አንድ ልነግርህ የምወደው ነገር ጸሎቶቼ ውስጥ እባክህ ፈጣሪ ሆይ እንዳያርግ የሚል ነገር እንደሌለ እነግርሃለሁ በእርግጠኝነት። እንደዛ አይነት ጥያቄ የለኝም። ምን ጥያቄ ለኝም እኔ ይቅርታ፣ ቴድሮስ ጣልቃ እንገባብህ ይጋብዛል። በጣም ይሄን ፕሮግራም የሚከታተሉ ሰዎች ሊያነሱ የሚችሏቸው እንድናይ ነው። ይሄ አሁን የመጨረሻ የተናገርከው ቃል እንዳይ አድርገኝ ብሎ ጸሎት አለመኖሩ ያለህበትን ሁኔታ ከመቀበልና በዚህ ውስጥ ሰላማዊ የሆነ ደስተኛ ህይወት፣ የተሳካ ህይወት መራለሁ ከሚል እምነት ነው ወይስ ከዚያም በላይ አስፈላጊነቱንም ከማሳነስ ነው? ማሳነስ አይደለም። አንድ የሰውነት መንገድ አይደለም ወይ እላለሁ። እንደ እውነቱ ከሆነ እስቲ እንጠይቅና ያለ ተቃርኖ ያወቅ ነው አንድ ነገር አለ ወይ አለማየትስ? ማየት እንዲታወቅ አስተዋጽኦ አላደረገም ወይ ብዬ ይህንን ስናገር ብዙ ሰዎች እንደ ማጽናኛ የምናገረው ይመስላችኋል፣ ግን አይደለም። የሚጽናናው በሀዘን ውስጥ ያለ ሰው ነው። እኔ በሀዘን ውስጥ አይደለሁም፣ በፍጹም የምፈልገውን በማድረግ ላይ ነው ያለሁት። ሁሉን ነገር መሆን እንደገና ለመፈጠር እድል ባገኝና ፈጣሪ እንዴት አድርጌ ልፍጠርህ ቢለኝ አሁን እንዳለሁት ፍጠረኝ ነው ምለው። በነገራችን ላይ ይህ በጣም በጣም ትልቅ ስሜት ነው፣ ትልቅ እምነት ነው። ሌላውን እንትና ሰዎች በሚያስቡበት መንገድ ለማውራት ብንፈልግ አሁን እኔ እንደገና ስለ ማየት በጠይቅ ህይወትን ማየት በራሱ የራሱ የሆነ ቀመር ያለው የራሱ የሆነ መንገድ ያለው ሲያያደገ ሰው እንደ ቀላል የሚቆጥራቸው ግን አንድ ሰው በህይወቱ ላይ አዲስ ቻናል እንበለው አዲስ መንገድ ሲጨምር ለማዋሃድ ህይወትን ሀ ብሎ እንደገና መጀመር ይኖርበታል። እኔ አሁን ያለሁበትን ሁኔታ ከወደድኩትና ሙሉ በሙሉ ከተቀበልኩት፣ እንደገና ሀብዬ ለመጀመር ያንን ለመክፈል ፈቃደኛ አይደለሁም። በአጠቃላይ ለማለት የምፈልገው ሀብዬ ህይወት እንደገና ለመጀመር ፈቃደኛ አይደለሁም በምንም አይነት መልኩ አሁን እየሄድኩ ያለሁት በትክክለኛው መንገድ ነው። አለማየት ባይኖር ማየትን መገንዘባችንንም እርግጠኛ አይደለሁም እና ደግሞ ብዙዎቻችን ስ የምናያቸው ነገሮች ምን ያህሎቹ ይጠቅማሉ? ብዙ ብቻ ልንጠይቃቸው የምንችላቸው ነገሮች በእርግጥ ልንጠይቅ ልናነሳ የሚገቡ በርካታ ነገሮች እንነጋገር። ዲሰቢሊቲ የሚል ቃል ለበእንግሊዝኛ ና ለዚያ አቻ የሚሆን አንድ ጥሩ ቃል የመጣ ይመስላል አሁን አሁን እንደውም አንድ የስቴት ዲፓርትመንት የአካል ጉዳተኞች ጉዳይ ልዩ አማካሪ አዲስ አበባ መጥተው በነበረ ጊዜ አንድ ጥያቄ ጠየቅኳቸው ነበረ ዲስብሊቲ የሚለው ቃል በቀጥታ ይተርጎም ቢባል አለመቻልን የሚያመለክት ቃል ነው እና ዲፍረንትሊ ኤብልድ በተለየ መንገድ የቻሉ ብንለው አይሻልም ወይ ብዬ ሀሳብ አቀረብኩ ያ ነው አሁን ማንበብ ከሆነ የተፈለገው በቀለም ጽሁፍ ሌላው ያነብ ከነበረ እኔ በብሬል ካደረግኩት ግቡ ማንበብ ሆኖ በተለየ መንገድ አደረግኩት አይደለም ወይ አላነበብክም ብሎ የሚከራከረኝ አለ ወይ መሄድ ከሆነ የሚፈልገው ሌላው እያየ ይሄድ ነበር። እኔ ደግሞ ኬን በመጠቀምና ሌሎች ቴክኖሎጂዎችን በመጠቀም እየሄድኩ ነው። አልሄድክም የሚለኝ አለ ወይ? ስለዚህ በተለየ መንገድ ነገሩን አደረግኩት እንጂ አላደረግከውም ብሎ የሚለኝ ከሌለ ዲፍረንትሊ ኤብልድ ነው መባል ያለበት ወይ በተለየ መንገድ እየቻልኩ ነው መባል ያለብኝ እላለሁ እሺ እሱ ብዙ ገፋ አድርገን እንድንሄድ እንድንነጋገር የሚጋብዝ ነጥቦች እንድታነሳ አድርገሃል ለዚህ ውይይት አላማ በሚል ብቻ ገድቤ የተወሰኑ ጥያቄዎችን ላንሳለ ምናልባትም በቅላ ቀልድ በዋዛው መንገድ ለመጫወት የምትችልም የምትፈቅድም ስለሚመስለኝ ወደሱ ገፋ ላድ ቴዎድሮስ የአይን ብርሃን ማጣት ገዳቢነቱን መቀበል አያዳግትም፣ በግልጽ የሚታይ ነውና። አንተ ጠንከር አድርገህ ከአንድ እንግዳህ ጋር እንደምታደርገው ጠንከር አድርገን የምንመለከት ጥንካሬህን፣ ብርታትህን፣ እምነትህን ቀደም ብለህ በገለጽካቸው ስሜትህን ያንጸባረቅባቸው ቃላት መረዳት ይቻላል። ንጽጽሩ ቀጥተኛም ባይሆን የአይን ብርሃንን ማጣት የሚያጎድላቸው ነገሮች የሉም ወይ ይልም በየትኛው አለም ነው ተብሎ መጠየቅ አለበት። ማየት እንዳለ ታሳቢ ተደርጎ በተሰራ ዓለም ውስጥ አንድ ሰው ባለማየቱ ምክንያት የደረሰበት ችግር ባለማየቱ ነው ወይ በእርግጥ የደረሰበት ተብሎ መጠየቅ አለበት ነው ምለው። እስቲ ላስወጣህና፣ ቴዎድሮስ በጣም ጠንካራ ነገር ነው የምታነሳው። አርቄም እንዳልወስድ ቀለል ባለው መንፈስ አሁን በምናነሳው ሁኔታ ውስጥ አንተ የምታይበትን ከአድማጮች ጋር አገናኝ። ወደ ነፍሰ ጥሩ ስንኞችም ወደ ሰራዊት ፍቅሬም ቶሎ እያደረስከኝ አደለህም። ጠንከር ያለ ውይይት ለዛ ወዳላቸው ጨዋታዎች ልሰድ። ለአንተ ውበት ምንድን ነው? ውበት የግል ምርጫ ይነ ጠየቀኝ ሁለቱን እቀበላለሁ ሁለቱንም እ ውበት ከመልካም ስሜት ጋር የተያዘ ነገር ይመስለኛል አንድ ጊዜ አንድ ውይይትን ስናደርግ ትዝ ይለኛል ውበት ያስፈቅራል ወይስ ፍቅር ያስውባል የሚል ጉዳይ ላይ ስንከራክር አስታውሳለሁ ወደዚህ ወደ ጋዜጠኝነት በደንብ ጥልቅ ብዬ ከመግባቴ በፊት የኔ ክርክር የነበረው ምንድን ነው ውበት ብለን የምንቀበለው የተሰበክነውን ነው ውበት ሀይል የሚያገኘው እኛ ውስጥ ቀድሞ በነበረው እውቀት ምክንያት ነው እንጂ እዚያ የውበት ባለቤት በሆነችው ወይ በሆነው ሰው ላይ አይደለም ሀይሉ የሚል ክርክር ነበረኝ። ለፍቅሩም እኛ ምክንያት ነን፣ ከእኛ መምንጨት አለበት ጭምር ነው የእኛ የቀደመ ልምድና፣ ከዚያ በፊት በመጽሐፍ በዘፈን በቤተሰቦቻችን በአካባቢው የተሰበክ ነው እና ውበት ይሄ ነው ተብለን የተማር ነው የተቀረጽንበት መንገድ ነው ውበቱ ሀይል እንዲያገኝ የሚያደርገው ለዚህም ነው በጣም ከባቢያዊ ተጽዕኖ የሚያርፍበት ነው። ስለዚህ ውበት ማለት ለእኔ ሲነገረን ስንረዳ ያደግነው ነው እና የስሜታችን አካል ያደረግነው እውቀት ነው ልል ይችላል። ይሄ ፍልስፍና ይሁን የግል ምርጫ? የግል ምርጫ ምን ይላል? የግል ምርጫ አሁን እኔ አግብቻለሁ፣ ቤተሰብ መስርታል ቤተሰብ መስርቻለሁ። ምን ያህል ጊዜ ሆነ? አንድ ሶስት አመት አይሆነኝም። እንደዛ የማያልቅ አይቆጠርም ብዬ መቁጠር እና ሜላት ወንድማገኝ ትባላለች ባለቤቴ። በጣም አመሰግናታለሁ። እንደው መገናኛ ብዙኃን ላይ መመሰጋገን የተለመደ ነው፣ ግን እውነተኛው በሆነ ቅርጫት ውስጥ አድርጉልኝ እባካችሁ። እኔ አድርጌያለሁ። እሺ። እና እኔ በጣም ተስማማኝ ሰውነት ነው፤ ርኅራኄ፣ ቀና ልቦና፣ እንደ በጎ ስሜት አብረስት ነው በአጠቃላይ ሌ ሌሉኝ ያላት እና እሷ የሌላት ደግሞ ያሉኝ እንደው ጥምረቱ የተሳካውም በዚህ ምክንያት ነው። እንደዛ ነው። ግሩም ቀለማት ላንት ትርጉም አላቸው በደንብ ገረም ነገር ቀለም ላይ መግባባት የሚቻለው እንዴት ነው ላለው፣ አንዳንድ ጊዜ ተመልካቹ የሚታየው ነገር ነገርና በዙሪያው ያለው ብርሃንና ጥላ በቀለሙ ላይ አስተዋጽኦ አላቸው። ስለዚህ ብዙ ጊዜ ማየት በሚችሉ ሰዎች መሀልም በቀለም ላይ የተሟላ መግባባት የለም። የተለያየ ስሜት ያንጸባርቃሉ በአንድ ቀለም ላይ በአንድ ቀለም ላይ አንድ ጊዜ በዚህ በህይወት ገጽ ፕሮግራማችን ላይ ከአንድ ኬሚካል ኢንጂነር ጋር ቆይታ አድርጌ ነበር። ጌታውን የራሙ ይባላል። ኬሚስት ነው። የቀለም ባለሙያ ነው። እና እኛ እንዲህ ብለን የምናየው ቀለም ለውሾች እንዲህ ነው የሚታየው ይለኛል። እና እንዴ እሱን እንዴት ማወቅ ይቻላል? ለውሾች ውሻ መሆን አይጠቅሙ የሚል ጠቅ አንስቸልበ። ብቻ ምንድን ነው ተመልካቹ ትልቅ አስተዋጽኦ አለው። ሌላው ቀርቶ የዚያ የተመልካቹ የእይታ ሁኔታ በራሱ የሚያየውን ነገር ይገድቧል። ይህን ሁሉ ለመናገር የፈለግኩበት ምክንያት ነጻነትን ለማስፋት ነው። እንግዲህ ነጻነትህን በጣም በብዙ መንገድ አይቻለሁ። ከዚህ ቃለ ምልልስ ውጭም ተገናኝተን ስናወራ፣ በስልክም ስናወራ ስለ ጎበኝሃቸው አካባቢዎች ስትገልጽልኝ መመልከትን በአይን ብቻ እንዳልሆነ በደንብ ደመቅ አድርገህ ትነግረኛለህ። ይህን ቦታ ተመልክቼ እዚህ ቦታ ሄጄ ትላለህ። እንደ ተረዳሁት አንተ የነበርክበት ቡድን ውስጥ የነበሩት የአይን ብርሃን አላቸው። ሁሉ ወደሱ ብዙ መግባት አልፈለግኩኝም። እንደው አሁን ከምናነሳው ርዕስ ጋር እንዲገናኝ አድርገህ መመልከት፣ ማየት ምንድን ነው? ቀለምን ከዛ አንጻር ቃኘው እስኪ። እንዳልኩት ይሄ ደግሞ በአእምሮ ውስጥ እንደ ስሜት ለመጓዝ ጥሩ ነጻነት ይሰጣል። ና ለምሳሌ በጣም ለልቤ ተስማሚ የሆነ ቀለም ሰማያዊ ቀለም ነው። ሰማያዊ ቀለም ምንድን ነው ብሎ ቢጠይቀኝ አንድ ሰው እስኪ አንድ ሰው የሆነ እቃ ሳይጠቀም ሰማያዊ ቀለምን ያስረዳኝ ብዬ ጠይቃለሁ። እንደ ካላልክ በስተቀር ሰማያዊ ቀለምን ልታስረዳኝ በጣም አስቸጋሪ ነው። ስለዚህ እኔም እንደ ለማለትማ ከዚህ በፊት ሲባል ተሰማሁት ሰማያዊማ እንደ ሰማይ ነው። ምንን ስሜት ይፈጥራል? በስሜቱን እንዲው ያ ቀለም ምናልባት በስሜት የሚገለጽ ነገር አብሮት ካለ አለ ሰማያዊ ቀለም ምል አንደኛ በጣም የማይተናኩል የማይተናኮል ሰላም የሚሰጥና ገደብም የሌለው እንዲሁ በነጻነት አውንታዊ የሆነ ገደብ የሌለው ስሜት አረጋጊ ነው። አረጋጊ ነው በእኔ ግምት። ሰማይ ከመንፈሳዊ መሳቤ ጋር ይገናኝ ይሆን? እኔ አገናኝቼ አልነበረም። አጋጣሚ ሆን ካገናኘ ነው፣ ግን ደስ ይለኛል። እስኪ ሌላ ቀለም እንወሰድ ግራጫ ለምሳሌ ለልቤ ተስማሚ አይደለም ለምን ቀደም ሲል ስለ ውበት ስንገልጽ እንደተናገር ነው የውበት ምልከታችን ከዛ በፊት በህይወታችን በገጠመን ሰበካ ልክ ነው ብለናል ስለዚህ ብዙ ጊዜ ግራጫ ሲነገር የሚሰማበት ነገር ሊሆን ይችላል እኔ የተጫነኝ ግን ከትክክለኛው ጋር እንደሚገጣጠም እገምታለሁ አንድ ነገር ግልጽ ያለ ቀለም ሳይኖረው ግራጫ ጥቁር ነጭ ግራጫ የሚል ግጥምም አለ የነቢይ መኮንን መጽሐፍ መሀል ላይ ያለ መሀል ላይ ያለ ምናልባት እኔ ብዙ መሀል አትመርተም አንድ ቦታ መሆን ትፈልጋለህ። አንድ ቦታ ሳይሆን የትም ከመሆን ማወቅ ለአንድ ነገር ነው ማወቅ። አንድ መሀልም በነገራችን ላይ ጥቅ ነው ብዬ ነው የማስበው፣ እንደ እንዳቀማመጥህ እንዳቀራረብህ፣ አቀራረብ እንዳለበት ቦታ መሀል የተባልከው ከየት ተለክተህ ነው ነው ጥያቄው። ስለዚህ መሀልም ራሱ አንድ የራሱ አቋም። መሀል ግን ሲባል አቋም አልባነት አጥንት አልባነት ሲሆን ችግር አለው። አጥንት አልባነትን ነው የማልወደው። አሁን እሱን የሚያመለክት ስለሚመስል ነው። አሁን ግራጫ፣ ምናልባት እንደዚህ አይነት አንድ ሁለት ቀለሞችን እንጨምር። ቀይ ንገረኝ፣ ቢጫ እንገረኝ፣ ና ወደ ሌላ ርስ እንሻገራለን። ቀይ ብዙ ከአደጋ ጋር ይተሳሰራል አይደል? አሁንም የምንሄደው ወደ ቀደመ እውቀታችን ነው። ስለዚህ አንዳች መጥፎ ነገር ሊከሰት ሲል ያለ ስሜት ነው። ግን ይሄ ቀይም ራሱ በጣም ብዙ አይነት ነው። እንደ አንድ እንዲሁ ብለን ልንገልጸው የምንችል ነገር እንዳይደለ ይሰማኛል። ግን አንድ ነገር አስታውሳለሁ። አንድ ታሪክ አንድ ሴንት ዴማስ ወይም ቅዱስ ዴማስ የተባለ ሰው ተናገረው ተብሎ የሚባል ነገር አለ። ምናልባት ይሄን እየሰሙ ካሉ እየተሳሳትኩ ከሆነ እታረማለሁ በጣም በፈቃድ ግን፣ ማየት አይችልም ይሄ አሁን የምንጠቅሰው ሰው ና ስለ ፈጣሪ ህልውና ከፈላስፎቹ ጋር ሲከራከር ያላየነውን አናምንም ነው እንግዲህ የሚሉት። እና እሱ ምንድን ያለው ጨረቃ ስለመኖሯ ለእኔ ማሳመን የሚችል ሰው አለ ወይ ብሎ ጠየቃቸው። እንዴ ጨረቃ የለችም ብዬ ነው ማምነው? ከዛሬ ጀምሮ ጨረቃ መኖሯን ለእኔ ማየት ለማልችለው ሰው ማስረዳት የሚችል አንድ ሰው ቢኖር ደስ ይል ነበር አላቸው። እና ብዙ አሉ፣ ጨረቃን እኮ አሁን ይ እያየናት ነው። ኖ ኖ ኖ፣ እኔ በእናንተ አይን ማየት አልፈልግም። እኔ ራሴ እንዲገባኝ አድርጋችሁ የጨረቃን ህልውና አስረዱኝ አላቸው። አልቻሉም። አያችሁ፣ ባላይም የጨረቃን ህልውና አውቃለሁ አምናለሁ። ምክንያቱም የእናንተም አይን እኔ ተውሼ ላይበት የምችል ነው ነውና ነው እውቀት የሚገኘው በእይታ ብቻ እንዳይደለ ለማስረዳት ፈልጎ ያለው ነገር ነው በእምነት በኩሉ ማለትም በሌሎች መንገዶችም ነገሮችን መገንዘብ እንደሚቻል። ሰው ልዑል ፍጡር ነው ብለናል። ከልዕልና መገለጫዎቹ አንዱ ይኸው ነው፣ የማይቻል የሚመስሉ ነገሮችን ማድረግ መቻሉ ነው። ከነገደቡ ማለት ነው። እና ይህንን ብንል ሁኔታውን የበለጠ ግልጽ የሚያደርገው ይመስለኛል። ከመንፈስ ጥንካሬው ወደ ጥልቅም ማስተያየት ጥሩም አረዳድን የሚያንጸባርቁ ሀሳቦች ነው እያጋራህን ያለው ቴድሮስ። ጉዳያችንን ወደ መቋጫው ለመውሰድ ጉድለትን እንደ ሽልማት ያነሳ ምናልባት ከዚህ ቀደምም በተለየ ሁኔታ ለመመልከት አጋጣሚ የነበረኝ ይመስለኛል። ሌሎች የዓይን ብርሃናቸውን ያጡ እንዲወያዩበት የማድረግ አጋጣሚ በዓለም ዙሪያ የምናውቃቸው ታላላቅ ስራ የሰሩ የዓይን ብርሃን ማጣታቸው እንዲያውም እንደ ኃይላቸው የተጠቀሙበት ሰዎች አሉ። ቅድም አንተ ስጠቅሰው ያን ስሜት የምትጋራ ነው የሚመስለው። እስኪ ንገረን። ምናልባት በቀላሉ የሚታየው ስለማትታይ በሌሎች ህዋሶችህ ነገሮችን ለመረዳት ትልቅ አቅም የምትታድል ይመስለኛል ወይም ያን የመጠቀም አቅም ያለ ይመስለኛል። አዎ ቀድም እንግዲህ ስንነጋገር ያነሳ ነው አንድ ነጥብ አለ። እያንዳንዱ ነገር ሲመጣ የራሱ የሆነ በጎ የሆነም ያልሆነም ነገር ሊኖረው ይችላል። በጎ ያልሆነ ያረግ ነው፣ ግን ነገሩን በምንመለከትበት መንገድ ነው ይሄ የተመነጨ ብለን በምናስበው መንገድ ነው ይሄ የሆነው ብለን ብለናል። ና ነገሩን ስንቀበለው ከዚያ ውስጥ በጣም የተመረጠውንና በጎን ነገር ወይም ወደ ትልቅ ደረጃ ለመሻገር የሚያስችል ጥሩ ኃይል እናገኛለን። ያንን ለማድረግ ነው የኔ ፍላጎት። አሁን የደረስኩበት ቦታ ለመድረስ ከምፈልገው አኳያ ገና ያልተጀመረ ነው፣ ሀ ያልተባለ ነው። ብዙ ልልም ችለው ልናገረውም ብዙ ታሪክ የለኝም፣ ግን ፍላጎቴን ነው አሁን ለመግለጽ እየፈለግኩ ያለሁት። ብዙ የመስራት ምኞት አለኝ። ይህም የሆነው ምናልባት ወደ ተቀረው ወደ ልቤ ለማየት ሁኔታዎቹን በጥልቅ ለማሰብ አልረዳኝም ብዬ ለመናገር እቸገራለሁ። ምክንያቱም አንድ ሰው አንዳች አይነት ነገር የሆነ ነገር የለም ተብሎ ሲባል እንዲኖር ለማድረግ በሚያደርገው ጥረት ብዙ ነገር ያገኛል። በእግረ መንገድ ያንን አግኝቻለሁ ብዬ ገምታለሁ። ፈጣሪ በፈቀደ መጠን ደግሞ እድሜና ጤና በሰጠኝ መጠን ያንን ነገር አውጥቶ ለማሳየት የሚያስችል ነገር እፈልጋለሁ። ለዚህም ነው ቅድም ሲል ስለ ጋዜጠኝነት ስንነጋገር ማግኘት የምፈልገው ስልጠናውንና ቴክኖሎጂውን ነው ብያለሁ። ይህን ለማድረግ የፈለግኩበት ዋና ምክንያት እነዚህ እንደሚያስፈልጉኝ በመረዳት ምክንያት ነው። እነዚህ እንደሚያስፈልጉኝ የተረዳሁት ደግሞ በማደርገው ሐሰሳ ጊዜ ነው። እና በጣም ደስተኛ ነኝ። ይህንን ስናገር በእርግጥ ያለ ይመስላል። ለነገሩ ግን እንደው ብዙዎች ስለሚያስቡት ልናገረው፣ ምንም አይነት የሐዘንም የጥርጣሬም ሌላ መጥፎ ስሜት እኔ ውስጥ የለም። እንደ እውነቱ ከሆነ አንድ ሰው እንኳን ስላለማየት ስሙንም ሁልጊዜ እያስታውሰው አይኖርም። አደለም እንዴ ስምህ ነው ተብሎ ተሰጥቶሃል ስም ያሉላ ነው እያልኩ ሁልጊዜ አታስታውስም፣ ወይም ሁሌ እየተነፈስክ እንደሆነ አታስብም። አንዳንድ ጊዜ ስለሱ ማሰብ ሲያስፈልገህ ብቻ ነው የምታውቀው። ልክ እንደዛ ነው አለማየት ማለት። አሁን በእኔ ውስጥ ምንም አይነት ርዕስ አይደለም በእኔ ህይወት ውስጥ ርዕስ አይደለም ማለት ግን አሁን ላለሁበት ሁኔታ አስተዋጽኦ አላደረገም ማለት አይደለም። ስለዚህ ሌሎች ነገሮችን እንደሰማ ለምሳሌ፣ ጥቃቅን ድምጾች ናቸው የሚረብሹኝ እኔ፣ ለብዙዎች ምንም አይደሉ ይህን በግልጽ ማየት እችላለሁ። ይሄ የሆነበት ምክንያት በአግባቡ ልጠቀምበት ስፈልግ ስላነቃቃሁት ይሆናል ብዬ ገምታለሁ። ምን አይነት ድምጾች እንደው አላፊ አግዳሚ መንገድ ላይ የሚፈጠሩ ድምጾች ይችላሉ። አንዳንድ ጊዜ እንደውም ከወዳጅ ጋር ተሰባስበን ወፎች በአንድ ቦታ ቆመው ሲጮሁ ከግድግዳ ጋር ተላትሞ የጆሮ ታንቡርህ እንዲነዝር ያደርጋል እና እኔ በጣም ይረብሸኛል። እሱ ድምጽ እኛ ልብ ላንለው እንችላለን። ብዙዎች ልብ አይሉትም እንጂ አይሰማችሁም? ይሄ ድምጽ እላችኋለሁ፣ ብዙ ደቂቃ ይወስድባችኋል ያንን ለመስማት። ይህንን የማነሳው ለምንድን ነው? ምርጫ አለኝ ብለህ ስታስብ፣ ማለትም ሌላ ነገር መፍጠር እችላለሁ ባለኝ ነገር ብዙ ነገር ማድረግ እችላለሁ ብለህ ስትገምት የሚፈጠር ነገር ነው ብዬ አስባለሁ። በማን ተመዘነህ ነው ብዬ ያለው መጀመሪያ ምንድን ነው ሰው ማለት፣ ፈላስፎቹ ይከራከሩበታል። እስቲ ሰውን እንበይን ሲባል ምንድን ነው ሰው? ሁለት እጅ ሁለት እግር ያለው ነው። ይሄ ማለት ሁለት እጅ ሁለት እግር የሌለው ሰው አይደለም ማለት ነው። ብዙ ጥያቄ የሚያስነሳ ነገር ነው ነው። ስለዚህ ወደ ሰውነት ምንነት ስንጠይቅ የምንደርስበት ነገር ነው ብዬ ገምታለሁ። ጴጥሮስ ጸጋይ፣ በድጋሚ አመሰግናለሁ። እንኳንም ደህና መጣህ ወደ ስቱዲያችን። ጊዜ ርስጥልኝ። በጣም አመሰግናለሁ። በጣም ደስ ብሎኛል ባደረግነው ጨዋታዎች ሁሉ። በዚሁ አጋጣሚ፣ በነገራችን ላይ በየቦታው በየዘርፉ የምታደንቃቸው የምታከብራቸው ሰዎች ይኖራሉ። እንደየ ሁኔታው አድናቆት ከተፈጠረ በአንድ ሰው ድርጊት፣ በአንድ ሰው ልብ ውስጥ አድናቆት ቢፈጠር አድናቆቱ ያንን ድርጊት የሰራው ሰው ነው ንብረትነቱ፣ ማለት ነው። ስለዚህ በጣም አደንቃለሁ ስለአንተ ለመናገር ነው የፈለግኩት እና በጣም ደስ ብሎኛል። ንብረትነቱ ያንተ ነውና መሰጠት አለበት በአድማጮች ፊት ብዬ ነው። በጣም አመሰግናለሁ። አመሰግናለሁ ቴዎድሮስ ጊዜ ይስጥልኝ። I am a man Serki a man whos hush man whos

እኔ ግን ዛውነ አላጎደኩ ከቶ እንዴ ይላል እንግዲህ ትመጭ እንደው ያለ ተገናፋቂ ሰርኬ ማይታክተኝ አለሁሽ ተባኪ

je gefahr mit mir betalle kaufen wir kaufen im tippe kai bist du und hier gene ala gotem

Ne diye sal kesen, bayan iş beter, iş አሁን በተለይ ለራዲዮ መጽሔት ከተላኩ መልእክቶች አንዱን እናሰማ። ደብዳቤ ነው። የብዕር ስማቸው መሆኑን ነግረውናላት ሰው ፍቅሩ የተባሉ አድማጫችን ከዚሁ ከቅርባችን ከኒውዮርክ ከኒውዮርክ ነው ያደረሱን። አድማጫችን ለራዲዮ መጽሔት አዘጋጆች ባሉት አምቦልክ ውስጥ ሦስት ዜማዎች ያሉበት ካሴት ልከውልናል። ድምፃችሁን ስሰማ አዲስ አበባ ያለሁ ይመስለኛል፣ ሲሉ ይንደረደራሉ። ለአንድ ሰዓትም ቢሆን ስለ ኢትዮጵያ ያለኝን ጥማት ያረካልኛል። ከዚህ ደብዳቤ ጋር ሦስት የአማርኛ ዘፈኖችና 35 ሰከንድ የምትወስድ ሙዚቃ ልኬላችኋለሁ። የቻይና ሙዚቃ ናት። ጥላሁን ገሰሰ ስለተጫወታት ነው። ጥላሁን ሲጫወታት ታዲያ ማርሽ እየቀያየረ ነው። በተረፈ አንድ የሞኝ ሰው ግጥም ስፈራ ስችር ልኬላችኋለሁ። ለራሴ ብዬ ጫር ጫር አድርጌ ካስቀመጥኳቸው ጥቂት ግጥሞች መካከል አንዷ መሆኗ ነው። መጻፍ ምን ያህል ከባድ እንደሆነ ታውቃላችሁ። ሳልደልዝ ጽሑፌን መጨረስ አልቻልኩም። ስለ ድልዙ ይቅርታ። ፊደል መቁጠር በቂ አይደለም። ብዙ ነን ፍራንክ እየሰጠን የፍቅር ደብዳቤ ያጻፍን። ሰው ፍቅሩ ከኒውዮርክ። ሰው ፍቅሩ የብዕር ስም እንዲሆነኝ ብዬ ያወጣሁት ስም ነው። አሁን እንግዲህ በቃላችን መሰረት ከዜማዎቹ ደግሞ ለክምሻ ሰዎችን አልመረጡም። ጥሩ ነው። ምርጫ ማስቀመጣቸው ደግሞ የበለጠ ይገርማል። ሊያጋሩም ፈለጉ። በልብህ ጥሩ ዜማ ወይም ጥሩ ስሜት ሲያድር ሌላ ሰው ልታሰማ ትፈልጋለ ወደ አዲስ አበባ የሚመልሳቸው መሆኑን ስለ ፕሮግራማችንንም ነግረውናል። እናመሰግናለን። ሰው ፍቅሩ አራት ዜማዎች እንደላኩ ተናግረዋል። የአማርኛዎቹን ያስቀድም ነው። የቻይና ናት ያሉት ከጥላሁን ገሰሰ ጋር የያዟት ዜማ አለች። ምናልባት የሚሰራባት ያሉት ማርሽ ቀያይራል ብለዋል። ለመስማት ሳያጓጓ አይቀርም። እናው ዘፈኑ እንፈልገን እንጋብዛለን። ያን አንዳንድ ሰው አልተወለደም፣ የተወለዱ እንዲ ያቁታል። ግሩም ዜማ ጋብዘው ወደ አዲስ አበባ እሳቸው እንደሚሄዱት እኛንም ወደ ቻይና ጎትተዋል። ለሁሉም ሰው ፍቅሩን እናመሰግናለን። ርስጥልን ሌሎች አድማጮችም እንደዚሁ ባቀረብናቸው አሊያም ለፕሮግራማችን ተስማሚ በሆኑ ርዕሰ ጉዳዮች ላይ እንደ ቀልላችሁ በመጽሐፍም በመደወልም ተሳትፏችሁ አይራቀን እንላለን እናበረታታለንም። አሁን የቀረን ታዲያ የስንብት ዜማ ብቻ ነው። ከማጠቃለያው ዜና በኋላ እንመለሳለን። እስከዚያው ግን ከብዛየው ጋር ቆዩን ሳላ ይችለናል

Sama man, so I'm not a man, so I'm not a man, so I'm not a man, so I'm not a man, so I'm not a man, so I'm not a man, so I'm not a man, so I'm not a man, so I'm not a man, so I'm not a man, so I'm not a man, so I'm not a man, so I'm not a man, so I'm not a man, so I'm not a man, so i am not a man so i am not a man so i

ከመጽሔት በዚሁ እንሰናበትና የማጠቃለያውን ዜና አላሰማችሁ። በናይጄሪያ ካዱና ግዛት ውስጥ የሚንቀሳቀሱ ታጣቂዎች በሦስት ቀበሌዎች ላይ አደጋ ጥለው ከመቶ በላይ ሰው መግደላቸውን የሀገሪቱ ባለሥልጣናት ዛሬ አስታውቀዋል። ክሬሚያ ከዩክሬን ተገንጥላ የሩሲያ አካል ሊያደርጋት ይችላል የተባለው ውሳኔ ህዝብ ዛሬ ሲሰጥሎ የድምፅ መስጫ ጣቢያዎች ሁሉ ተዘግተዋል። ድምፁን ለመስጠት የወጣው ሰው ከሚጠበቀው መራጭ ቁጥር 64 ከመቶ መሆኑ ተገልጿል። ዩናይትድ ስቴትስ፣ የአውሮፓ ህብረትና የአውሮፓ ምክር ቤት ውሳኔ ህዝቡ ህገወጥና አግባብነት የሌለው ነው ሲሉ ዛሬ ባወጧቸው መግለጫዎች አውግዘው ውጤቱ በዓለም አቀፍ ደረጃ እውቅና እንደማይሰጠው አስጠንቅቀዋል። ዋይት ሀውስም ውጤቱን ወይም የ ውሳኔ ህዝቡን ሂደት አውግዟል። የመጀመሪያ ውጤቶች ማምሻውን ይነገራሉ ተብሎ አሁን እየተጠበቀ ነው። በሌላ በኩል ደግሞ ለውጤቱ አሜሪካ እውቅና እንደማትሰጥ የውጭ ጉዳይ ሚኒስትሯ ጆን ኬሪ ለሩሲያ አቻቸው ሰርጌይ ላቭሮቭ በስልክ አስታውቀዋቸዋል። የጀርመን ቻንስለር አንጌላ መርከል ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ባደረጉት ውይይት ዩክሬን የሚገኘው የአውሮፓ የጸጥታ ትብብር ድርጅት ልዑቅ ይዞታውን እንዲያሰፋ ቻንስለሯ ሀሳብ አቅርበዋል። ማጠቃለያው ይኸው ነበር። ጤና ይስጥልኝ ክቡራትና ክቡራን እንደናደሩ፣ ከስቱዲዮ የምንሰናበታችሁ ቴክኒሽያኑ ሚሻ ዱቢንስኪና፣ ዜናውን ያሰማዋችሁ ሰሎሞን አባተ ነኝ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ25 እና በ30 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የዛሬ አንድ ሰዓት ዝግጅት እዚህ ላይ ያበቃ። ነገ ሰኞ ከምሽቱ አንድ ሰዓት ላይ በሚጀምረው ልዩ ፕሮግራማችን እንዲሁም ከምሽቱ 3 ሰዓት ላይ ደግሞ በመደበኛው ዝግጅታችን መልሰን እስከምናገኛችሁ ከፕሮግራማችን አጠናባሪ ቴሌላይን ቤክ እንዲሁም የራዲዮ ምክት አዘጋጅና አቅራቢዎች እኔ አዲሱ አበበና እኔም አሉላ ከበደንን የአሁኑም በዚሁ የተሰናበትን። ሰላም ተናደሩ።